የፈረንሳይ ፕሬዚደንት ፍራንሷ ኦላንድ በዛሬ ዕለት ከፓሪስ ተነስቶ ወደ ካይሮ ሲበር የነበረው የግብፅ አየር መንገድ አውሮፕላን መውደቁን አረጋግጠዋል። ይህ የፕሬዚደንቱ ማረጋገጫ የተሰጠው ባለሙያዎች ለአውሮፕላኑ መከስከስ ምክንያት አንዱ የአሸባሪዎች ጥቃት ሊሆን እንደሚችል እየተናገሩ ባሉበት በአሁኑ ወቅት ነው። ሊሳ ብራያንት ከፓሪስ ያደረሰችን ዘገባ ጥያቄዎች በአውሮፕላን ጣቢያዎች ደህንነትና ጥበቃ ላይ እያነጣጠሩ መሆናቸውን ይጠቁማል። ሶሎሞን ክፍሌ ያቀርበዋል። ፈረንሳይ ዛሬ ጠዋት ከራዳር እይታ በተሰወረው የበረራ ቁጥር ኤምኤስ ስምንት መቶ አራት የግብፅ አየር መንገድ ሰለባዎች ቤተሰብ የአስቸኳይ ጊዜ ልዩ መገናኛ መስመር ዘርግታለች። አውሮፕላኑ የተሰወረው ከሻርል ደጎል ኤርፖርት ተነስቶ መብረር ከጀመረ ከበርካታ ሰዓታት በኋላ ነው። ባለሥልጣናት በገለጹት መሠረት በአውሮፕላን ውስጥ አስራ አምስት የፈረንሳይ ሰላሳ የግብፅና የሌሎች አስር አገሮች ዜጎች ነበሩበት። የፈረንሳዩ ፕሬዝደንት ፍራንሷ ኦላንድ በብሔራዊ ቴሌቪዥን ቀርበው ስለዚሁ ሲናገሩ አውሮፕላኑ ከራዳር እይታ ከመጥፋቱ አስቀድሞ ጉዳት ደርሶበት እንደ ነበር አስረድተዋል። ሌስ ንፎርማንስ ነስ ንስ ረኮሊር ለ ፕረሚር ሚኒስትር ሌ ማምብር ድ ጉቨርንመንት ቢን ስር ሌስ ቶሪቴ ሁኔታውን በተመለከተ ውድቅ የሚደረግ መላመት የለም፣ ሁሉም ግምቶች በጥልቀት ይመረምራሉ ነበር ያሉት የፈረንሳዩ መሪ ፍራንሷ ኦላንድ። ለአውሮፕላኑ መውደቅ ምክንያቱ አደጋም ይሁን የአሸባሪ ጥቃት ሁሉም ይመረመራል ያሉት ሆላንድ በአሁኑ ወቅት የፈረንሳይ መንግሥት በፍለጋው ተልዕኮ ከግብፅና ከግሪክ ባለሥልጣናት ጋር በቅርበት እየሠራ መሆኑን አብራርተዋል። የግብፅ አየር መንገድ እንደሚለው ከኤርባሱ ኤ320 ጋር ግንኙነቱ የተቋረጠው በካይሮ አቆጣጠር ከሌሊቱ 8 ሰዓት ከ30 ደቂቃ ላይ ነው። ያኔ የመንገደኞቹ አውሮፕላን በ11300 ሜትር ከፍታና ግብፅ አየር ክልል ውስጥ 10 ኪሎ ሜትር ገብቶ ይበር እንደነበር ያስረዳል። የግሪክ መከላከያ ሚኒስትር በበኩላቸው ሲያስረዱ ደግሞ አውሮፕላኑ ጨርሶውኑ ከራዳር እይታ ድንገት ከመሰወሩ በፊት ቅጽበታዊ የሆኑ የአቅጣጫ መቀያየሮችን አድርጓል ብለዋል። የተያያዘው ምርመራ ምናልባት የአሸባሪ ጥቃት ደርሶ መሆኑን ከጠቆመ ቀጣይ ጥያቄዎች የሚያነጣጥሩት በሻርል ደ ጎል ኤርፖርት ሴኪሪቲ ላይ ይሆናል ተብሏል። ኤርፖርቱ በእስካሁኑ ታሪኩ የደህንነት ጥበቃው ተመስጋኝ ነው። በተለይ ካለፈው በብራሰልስ ና ፓሪስ የአሸባሪ ጥቃቶች በኋላ ጥበቃው ይበልጥ እንዲጠናከር መደረጉ ይታወቃል። ሌላው ግን አንዳንድ የሻርል ደ ጎል ኤርፖርት ሰራተኞች በዚህ ሳምንት የሥራ ማቆም አድማ ማካሄዳቸው ነው። ባለፈው ዓመት ደግሞ ብዛት ያላቸው የአውሮፕላን ማረፊያው ሰራተኞች የመታወቂያ ካርዶቻቸው ተወስደውባቸዋል። ይህ በእንዲህ እንዳለ ኤኤፍፒ አዣንስ ፍራንስ ፕሬስ እና የአረብ ሳተላይት ቴሌቪዥን የግሪክን ኤቪየሽን ምንጮች ጠቅሰው አውሮፕላኑ የወደቀው ከግሪኳ ካርፓቶስ ደሴት አቅራቢያ ባህር ላይ መሆኑን ዘግበዋል። አሁን በደረሰን ዜና መሰረት የፍለጋ ቡድኖቹ የአውሮፕላኑን ስብርባሪ ሜዲትራኒያን ባህር ውስጥ አግኝተዋል። ቀደም ሲል በዘገባው እንደተነገረው የአውሮፕላኑ ስብርባሪ የተገኘው ግሪኳ ደሴት ካርፓቶስ አቅራቢያ መሆኑን የግብፅ አየር መንገድ በትዊተር አረጋግጧል።